ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የዩናይትድ ስቴትስ ዓለም አቀፍ ልማት ዋና ኃላፊ ሳማንታ ፓወር ወደ ኢትዮጵያ ሊያቀኑ ነው። ላይ ሚኒስትር ስኮት ሞሪሰን የአውስትሬልያ የኮሮና ቫይረስ ክትባት ደረጃ 70 ፐርሰንት ሲደርስ ዜጎች በርካታ ነፃነቶችን እንደሚጎናጸፉ አስታወቁ። አውስትራሊያዊቷ ዋናተኛ የኦሎምፒክ ሬኮርድ ሰብራ የወርቅ ሜዳል ወሰደች። ኢትዮጵያውያን አትሌቶች የማጣሪያ ውድድሮችን በአሸናፊነት አለፉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን ብሔራዊ ካቢኔው አውስትራሊያውያንን ከኮሮና ቫይረስ ገደቦች ለማውጣት የጋራ ግቦችን ነድፎ ዛሬ አርብ ምሽት ከስምምነት ላይ መድረሱን ገለጡ። አቶ ሞሪሰን አውስትራሊያ አሁን የምትገኘው ገደቦችና ወሸባን ግድ ከሚለው ምዕራፍ አንድ ላይ መሆኑን ጠቁመው ቀጣዩ ምዕራፍ ሁለት ሰባ ፐርሰንት ያህል አውስትራሊያውያን የሁለተኛ ዙር ክትባቶቻቸውን ሲወስዱ መሆኑን አመላክተዋል። በቀጣዩ ምዕራፍ ሶስትም የሚሆነው የአውስትራሊያውያን የክትባት ደረጃ ሰማንያ ፐርሰንት ሲደርስ መሆኑን ተናግረዋል። የክትባት ደረጃ ሰባ ፐርሰንት ሲደርስ ገደቦች ላይጣሉ ይችላሉ። የአውሮፕላን በረራ በገደብ ይቀጥላል። ክትባቶችን ለተከተበው አውስትራሊያውያን የተወሰኑ ገደቦች ይላላሉ። የአውስትራሊያውያን የክትባት ደረጃ ሰማንያ ፐርሰንት ሲደርስ ገደቦች የሚጣሉት በተወሰነ ከፍተኛ ቫይረስ በተስፋፋባቸው ቦታዎች ብቻ ይሆናል። የመንገደኞች በረራ ገደብ አይኖርም። ለተከተቡ ሰዎች ገደቦች ሁሉ ይነሳሉ። የፕሬዚደንት ጆ ባይደን አስተዳደር የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዋና አስተዳዳሪ ሳማንታ ፓወርን ወደ ኢትዮጵያ እና ሱዳን በልዑክነት ሊልክ ነው። ወይዘሮ ፓወር ከነገ ቅዳሜ ጁላይ 31 እስከ ሮብ ኦገስት 4 ድረስ በሁለቱ አገራት የሥራ ቆይታን ያደርጋሉ። በኢትዮጵያ ጉዞአቸው ከኢትዮጵያ የብሔራዊ ጸጥታ አማካሪ ካርድ ተገናኝተው ወደ ትግራይ ረድኤት ያለ ክል በሚደርስበት ጉዳይ ላይ የሚመክሩ ሲሆን ከጠቅላይ ሚኒስትር አቢይ አህመድ ጋር ተገናኝተውም ለትግራይ ቀውስ እልባት የማበጀት ብልሃት ዙሪያ ሊናገሩ እንደሚችሉም አንድ የኤጀንሲው ገዲብ ባለሥልጣን ለዓለም አቀፍ መገናኛ አውታር ጠቁመዋል። የኒው ሳውዝ ዌልስ እንደራሴ ግላዲስ ብርጅግሊያን በቤተሰቦች መካከል ግንኙነቶች ውስን እንዲሆን አሳሰቡ። እንደ ራሴዋ በሳምንቱ መጨረሻ ሲድኒ ላይ የተጣለው የኮሮና ቫይረስን ገደብ በመቃወም ሰልፍ ለመውጣት ወጥነው ላሉ የከተማይቱ ነዋሪዎች ቅድሚያ ማሳሰቢያቸውን ሲሰነዝሩ የእናንት ድርጊቶች ጉዳት ያስከትላሉ እኛን እርሱን ግድ የለም ቫይረሱን ግና ወደ ቤታችሁ ይዛችሁ በመሄድ ለወላጆቻችሁ ለዘመዶቻችሁ ለወንድሞችና እህቶቻችሁ ወይም ለሌሎች ውስን ግንኙነት ላላችሁ ልታጋቡት ትችላላችሁ። በጣም በምታፈቅሯቸው ላይ የሞት ፍርድ አትበይኑባቸው ብለዋል። በሌላም በኩል ሲድኒ ውስጥ ከኦገስት 9 ጀምሮ ለ12ተኛ ክፍል ተማሪዎች የፋይዘር ክትባት መስጠት ይጀመራል። እንዲሁም ቫይረሱ ተስፋፍተው ባሉባቸው አካባቢዎች ፌርፊልድ ሊቨርፑል፣ ካንተርበሪ፣ ባንክስታውን፣ ካምበልታውን፣ ብላክታውን፣ ፓራማታ፣ ካምበርላንድ እና የጆርጅ ሪቨር ነዋሪዎች የፋይዘር ክትባት መከተብ ይችላሉ። ከብሪስበን ትላልቅ ትምህርት ቤቶች አንዱ የሆነው ትምህርት ቤት ተማሪ ምንጩ ገና ባልተረጋገጠ ቫይረስ በመያዟ ለመዘጋት ግድ ተሰኝቷል። የ17 ዓመቷ የኢንዶርፕሊ የመንግሥት ከፍተኛ ሁለተኛ ደረጃ ተማሪ በቫይረሱ ተጠቅጣ ሳለ ለሁለት ቀናት መማሪያ ክፍሏ ውስጥ ተገኝታለች። ትምህርት ቤቱም ይህንኑ ተከትሎ ከተማሪዋ ጋር የቅርብ ንክኪ የነበራቸው እስኪጣሩ ድረስ ለ48 ሰዓታት ዝግ እንዲሆን ወስኗል። ቪክቶሪያ በዛሬው ዕለት ሶስት ነዋሪዎቿ በኮሮና ቫይረስ መጠቃታቸውንና ሁሉም ወሸባ ገብቶ ያሉ መሆናቸውን አስታወቀች። የቪክቶሪያ ጤና ሚኒስትር ማርቲን ፎሊ መነሻው ያልታወቀ የነበረ ቫይረስ ምንጭ መገኘቱንም ገልጠዋል ሆኖም ግለሰቡ እንደምን በቫይረሱ ሊያያዝ እንደቻለ ገና ግልጽ አለመሆኑን ጠቁመዋል። አውስትራሊያዊቷ ዋናተኛ ኢማ ማኪን የኦሎምፒክ ሬከርድ ሰብራ የአንድ መቶ ሜትር የነፃ ስታይል ውድድር አሸናፊ በመሆን የወርቅ ሜዳል ተቀበላለች። ሌላዋ አብራት ተወዳደረችው ኬት ካምፕል ሶስተኛ በመውጣት የነሐስ ሜዳል ተሸልማለች። ኢማ በአንደኝነት ደረጃ የጨረሰችው 51.96 በሆኑ ሰከንዶች ነው። ቀደም ሲል ሁለት የነሐስ ሜዳሊያዎችንም አግኝታለች። በአንድ የኦሎምፒክ ውድድር ክብረ የሜዳል ሬኮርድ ካላቸው አውስትራሊያውያን ዋነተኛ ኢያን ቶርፒና ሼን ጎልድ ጋር ለመስተካከል የሚቀራት አንድ ሜዳል ማሸነፍ ብቻ ነው። ይህ በእንዲህ እንዳለም በቶኪዮ 2020 ኦሎምፒክ የአትሌቲክስ ውድድር ሰንጠረዥን ተከትሎ በተጀመረው የሦስት ሺህ ሜትር ወንዶች ማጣሪያ ዙር የተሳተፉ ኢትዮጵያውያን አትሌቶች በቀዳሚና ተከታይነት ለቀጣይ ዙር አልፈዋል። በውድድሩም ለሜቻ ግርማ 8983 በመጨረስ ከምድቡ አንደኛ ሆኖ ሲያልፍ ጌትነት ዋለ በኬንያዊው ኪቦት ተቀድሞ 81255 በማጠናቀቅ በሁለተኛ ደረጃነት ለቀጣይ ዙር ውድድር ተሻግረዋል። በሴቶች የ800 ሜትር ማጣሪያ ውድድር ሀብታም ዓለሙ 20120 ጨረሳ በሁለተኝነት ከምድቧ አልፋለች። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 62 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 73 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 32 ኢትዮጵያ ብር ከ58 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ሰመልን ፐርስ ያካፋል። ዝቅተኛ 7፣ ከፍተኛ 16። አድሌድ አልፎ አልፎ ይዘንባል። ዝቅተኛ 11፣ ከፍተኛ 17። ሜልበርን ብራ ይሆናል። ዝቅተኛ 11፣ ከፍተኛ 19። ሆባርት ብራ ይሆናል። ዝቅተኛ 9፣ ከፍተኛ 16 ካምብራ በከፊል ደመናማ ይሆናል። ዝቅተኛ 2 ከፍተኛ 16። ሲድኒ በከፊል ደመናማ ይሆናል። ዝቅተኛ 9 ከፍተኛ 23። ብሪስበን ፀሐያማ ሆኖ ይውላል። ዝቅተኛ 9 ከፍተኛ 24። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 21 ከፍተኛ 32። አዲስ አበባ ነጎርጓዳ ይሆናል ዝቅተኛ 1ስራ2 ከፍተኛ 16። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰመልን። የዩናይትድ ስቴትስ ዓለም አቀፍ ልማት ዋና ኃላፊ ሳማንታ ፓወር ወደ ኢትዮጵያ ሊያቀኑ ነው። ጠቅላይ ሚኒስትር ስኮት ሞሪሰን የአውስትሬሊያ የኮሮና ቫይረስ ክትባት ደረጃ ሰባ ፐርሰንት ሲደርስ ዜጎች በርካታ ነፃነቶችን እንደሚጎናጸፉ አስታወቁ። አውስትራሊያዊቷ ዋናተኛ የኦሎምፒክ ሬኮርድ ሰብራ የወርቅ ሜዳል ወሰደች። ኢትዮጵያውያን አትሌቶች የማጣሪያ ውድድሮችን በአሸናፊነት አለፉ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።